አቅም ይወለ ብሮዬ አጣጭ ስማ አጠጣማ አቅምማ ለምን አንድ ነገር ዛሬ አልነግርህም? በቃ ማጠጣ ከሆነ የሚጠጣ ሰው አጠገብ አትቀመጥ። አትቅምማ የሚቅም ሰው አጠገብ አትቀመጥ። በቃ ሲጃራ አጣጨ ስማ ሚያጭስ ሰው አጠገብ አትቀመጥ። በቃ ያንተን ክብር የሚቀንሰው ያለህበት ቦታና የምታረገው ነገር ነው። ክብርህ የሚቀንሰው ክብርህ እንዴት እንደሚቀንስ ማወቅ ከፈለግ በቃ ከነዚህ ነገሮች ብቻ አላቅ በሬዱ